ማህደረ ዜና ጥንታዊው የፋርስ ሕዝብ በ951 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው፣ መሪውን ሲመርጥ ዲሞክራሲን የመቀበሉ ሻሆችን ወይም ነገስታትን እምቢኝ የማለቱ ማረጋገጫ ነበረ። የዲሞክራሲያዊ ስርዓት ጠበቆች ነን ባዮቹ የዋሽንግተን መሪዎች ግን የፋርሶችን ጅምር ዲሞክራሲ በመፈንቅለ መንግስት ደፍልቀው ቄሳሩን እንደገና ነቀሱ። ሺ 953 ፋርሶች እስላማዊ አብዮት ሲሉ ዋሽንግተኖች ለቅልበሳ ያሴሩ ገቡ። ሺ 979 ፋርሶች አሜሪካኖችን ሲያግቱ ዋሽንግተኖች ጦር አዘመቱ፣ ግን ከሰሩ። ፋርሶች ከኢራቆች ጋር ሲዋጉ ዋሽንግተኖች የመንገደኞችን አውሮፕላን አጋይተው 290 ተሳፋሪዎችን ገደሉ። ሺ 988 ፋርሶች ከዓለም ሲስማሙ አሜሪካኖች ስምምነት አፍርሰው ማዕቀብ ጣሉ። 2018 ዘንድሮ ዋሽንግተኖች ኢራናዊ ጄኔራል ገደሉ። ኢራኖች ለብቀላ ሲተኩሱም የዩክሬን የመንገደኞች አውሮፕላን አንድ ደው 176 ተሳፋሪ ገደሉ። ታሪካዊቱም ግን ትንሽቱ ሀገር ዛሬም ለብቀላ ትዝታለች። ታሪክ አልቧም ግን ልዕለ ሀያሊቱ ምድር ኢራንን ዳግማዊት ሰርቢያ፣ አፍጋኒስታን፣ ኢራቅ፣ ሊቢያ ወይም ሶርያ ለማድረግ የታሪክ ቅርስን ጭምር ለማጥፋት ትዝታለች። የፋርስ አሜሪካኖች የጠላትነት አጭር ወግ የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ዩናይትድ ስቴትስ በአሸባሪዎች በተጠቃች ማግስት መስከረም 2001 ያኔው የአሜሪካ ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ሪያን ክሮከር ወደ ጄኔቭ ስዊዘርላንድ የተጓዙት ከአውሮጳ አቻዎቻቸው ጋር ለመምከር ወይም ለተባበሩት መንግስታት ድርጅት ስብሰባ አልነበረም። ክሮከር ጀነቭ ውስጥ የኢራን ወጣት ጀኔራል ቃሲም ሱሌይማንያ ከላኳቸው የተህራን ባለስልጣናት ጋር የአፍጋኒስታኑን አክራሪ ገዢ ፓርቲ ታሊባንንና አልቃኢዳን በጋራ ለማጥፋት ተስማምተው ተመለሱ። የአሜሪካ ጦር በጀኔራል ሱሌይማንያ ትእዛዝ ከኢራን በሚንቆረቆርለት መረጃ እየታገዘ የአልቃይዳና የታሊባን ስልታዊ ይዞታዎች። ሰዎችን ያወድመው ያዘ። አሜሪካኖች ከተሄራኖች የሚፈልጉትን እስኪበቃቸው ካገኙ አፍጋኒስታንን ምንቅርቅሯን ካወጡ ከአራት ወራት በኋላ ኢራንን ከኢራቅና ሰሜን ኮሪያ ጋር ደርበው የሰይጣን ዛቢያ እያሉ ያወግዟት ያዙ። እንደዚህ አይነት መንግስታትና አሸባሪ ተባባሪዎቻቸው ጅምላ ጨራሽ የጦር መሳሪያ በመታጠቅ የዓለምን ሰላም ለማናጋት የሰይጣን ዛቢያ ይዘውራሉ። ፕሬዝደንት ጆርጅ ደብልዩ ቡሽ ጥር 2002። ቴህራኖችም ከ1979 ጀምሮ እንደለመዱት አሜሪካን ታላቋ ሻይጧን እያሉ ያስፈክሩ ያዙ። ጨዋታውም ያው ፈረሰ። መስከረም 2001 ታሊባንና አልቃይዳን ለማስመታት እንደ ጭንቅ ቀን ወዳጅ ከአሜሪካኖች ያበሩት ጄኔራል በአሜሪካኖች ሚሳኤል ኢራቅ ውስጥ ነደዱ። ጥር 3 2020 ጄኔራል ቃሲም ሱሌማኒ የዓለም ቁጥር አንድ አሸባሪ መሆናቸውን አስገዳዮቻቸው ለዓለም የነገሩት ግን ሰውየው ከተገደሉ በኋላ ነው። ፌዙ ፍርዶ ምስክር ጨካኙ አሸባሪ የአሜሪካኖችን ሕይወት እንዳያጠፋ ወሳኝ እርምጃ ወስደናል። የአሜሪካ ጦር በሰጠውት መመሪያ መሰረት የዓለም አንደኛ አሸባሪ ቃሲም ሱሌማኒ አስወግዶታል። ሱሌማኒ የቅዱስ ኃይል አዛዥ በመሆኑ ከደረሱት ከፍተኛ ጥፋቶች ለተወሰኑት ተጠያቂ ነው። ከአራተኛው ዓመት ዓለም ጀምሮም ኢላሚቶች፣ ሜዴስቶች፣ የታላቁ ሳይሩስ አቻሜንዶች፣ ታላቁ አሌግዛንደር ሙስሊሞች ከምስራቅ አውሮጳ እስከ ቲቤት ሸለቆ ያለውን ታላቅ ግዛት የመሰረቱለት ታላቅ ሕዝብ ፍልስፍናን ከሳይንስ፣ የጦር ውጊያን ከስዕል ጥበብ፣ ሃይማኖትን ከምርምር ለዓለም ካስተዋወቁ ጥቂት ጥንታዊ ሕዝብ አንዱ ነው። ፋርስ፣ ፋርሶች ስልጣኔያቸው ከተበለጠ፣ ክንዳቸው ከዛለ፣ ግዛታቸው ከተከፋፈለ ከብዙ ዓመታት በኋላ የደረጁት የብሪታንያና የሩሲያ ሀያላን ስልታዊቱን ግዛት ለመቆጣጠር በሚሻኮቱበት በ19ኛው መቶ ክፍለ ዘመን ማብቂያ የተህራን ዜጎች ወደ አዲሲቱና ቅኝ መገዛትን ፍዳ ወደምታውቀው ዩናይትድ ስቴትስ ጠጋጠጋ ማለት ጀምረው ነበር። የፋርሶች ስልት ወደ አካባቢው ሶስተኛ ተሻሚ ከመጋበዝ በላይ ለአዲስቱ ኢራን እንደማይበጅ ያወቁ የመሰሉት ያኔው የብሪታንያ እውቅ ዲፕሎማት ጆርጅ ከርዞን በ1892 ኢራን በቼስ መጫወቻ ሰሌዳ ላይ እንዳለች ቁራጭ ሜዳ፣ ዓለምን ለመቆጣጠር የሚሹ ኃይላት የሚጫወቱባት ወይም የሚሻኮቱባት ስፍራ ናት ብለው ነበረ። ያበሉ አይመስልም። ከሁለተኛው የዓለም ጦርነት ፍጻሜ በኋላ የዓለምን የአስገባሪነት ስልጣን ከአውሮጶች የተረከበችው ዩናይትድ ስቴትስ ከቀዳሚዎቿ ቅኝ ገዢዎች ከተፎካካሪዎቿ ኮሚኒስቶችም እንደምትሻል ለማረጋገጥ የዲሞክራሲ ስርዓትን አስፈላጊነት፣ የእኩልነትን፣ የነፃነት፣ የፍትህ፣ የሰብአዊ መብት መከበርን ጠቃሚነት ከያኔ እስከ ዛሬ እንደሰበከች ነው ከዋሽንግተን መሪዎች እስከ ተቃዋሚ ፖለቲከኞቻቸው ከዩኒቨርሲቲ ፕሮፌሰሮች እስከ ዲፕሎማቶች ከጋዜጠኞች እስከ ፊልም ተዋኞች የሚለፈፍ የሚወደስ የሚነዛው የዲሞክራሲያዊ ስርዓት በጎነት ዲስኩር በሻሆች አገዛዝ የተሰላቸውን በሶቪየት ህብረትና በብሪታንያ ወረራ የተቆጣውን የ1940ዎቹን ኢራናዊ ልብ የማያማልልበት ምክንያት በእርግጥ አልነበረም። ከ1905 ጀምሮ የሻሆቹን ፍጹማዊ አገዛዝን ለመገደብ ህገ መንግስታዊ አብዮት የተባለውን ለውጥ ገቢራዊ ለማድረግ ሲታገል የነበረው የኢራን ህዝብ ለመጅሊስ ወይም ለፓርላማ ከፍተኛ ስልጣን በሚሰጠው ህገ መንግስት መሰረት 1951 ለመጀመሪያ ጊዜ የመጅሊስ እንደራሴዎችንና ጠቅላይ ሚኒስትሩን በዲሞክራሲያዊ ስርዓት መረጠ። የዩናይትድ ስቴትስ፣ የብሪታንያ፣ የፈረንሳይ የሆኑ የሩሲያ መንግስታት ከፓትሪስ ሉሙምባ እስከ ቶማስ ሳንካራ፣ ከሳልቫዶር አያንዴ እስከ መሐመድ ሙርሲ በህዝብ የሚወደዱ ወይም በህዝብ የተመረጡ መሪዎችን በየዘመኑ ማስገደላቸው ወይም ከየስልጣናቸው ማስወገዳቸው በሰፊው ይታመናል። የምዕራብ ምስራቅ፣ የጥንት ያሁን ሀያላን በህዝብ የተመረጡ ወይም የሚወደዱ መሪዎችን እያስወገዱ ጨቋኝ ወታደራዊ ገዢዎችን ወይም የመካከለኛው ምስራቅ አይነት ነገስታትን በጦር ኃይል ጭምር የሚደግፉበት ምክንያት በህዝብ የሚመረጡ መንግስታት የየሀገራቸውን ህዝብ ጥቅምና ሀብት ለሀያላኑ አሳልፈው ስለማይሰጡ ነው የሚሉ የፖለቲካ ተንታኞች ጥቂት አይደሉም። ትንተናው ሀሰት ወይም እውነት ይሆን ይሆናል። የኢራን ህዝብ ግን በ1951 የመረጣቸው ጠቅላይ ሚኒስትር መሐመድ ሞሳዲግ የብሪታንያ ኩባንያዎች የሚቆጣጠሯቸውን የጋዝና የነዳጅ ማምረቻ ተቋማትን ለኢራን ህዝብ ለመስጠት መጠየቃቸው የለጋ መንግስታቸው መጥፊያ የጅምሮ ዲሞክራሲ ቅጭት መሆኑ አላጠያየቅም። የዲሞክራሲ ስርዓት አቀንቃኟ ዩናይትድ ስቴትስና ብሪታንያ በዲሞክራሲያዊ ምርጫ ስልጣን የያዙትን መሐመድ ሞሳዴቅን በመፈንቅለ መንግስት አስወግደው ጨቋኙን አምባገነን ሻህ ፓህሌቭን ባነገሱ በስልሳኛው ዓመት አሜሪካኖች ይፋ ያደረጉት መረጃ በግልጽ የሚያረጋግጠውም ሌላ አይደለም። መረጃው በዴሞክራሲያዊ መንገድ በተመረጡት በኢራን ጠቅላይ ሚኒስትር መሐመድ ሞሳዴግ ላይ የተደረገውን መፈንቅለ መንግስት የሚያወሳ ነው። ሞሳዴግ የነዳጅ ኩባንያዎችን ለመውረስ መዘጋጀታቸው ዩናይትድ ስቴትስ ለሶቪየቶች ድል ነው ብላ እንድታስብ አድርጓታል። ስለዚህ ገና እንደተመረጡ ከስልጣን ለማስወገድ ሲአይኤ ማሴር ጀመረ። 6 የሲኤንኤን ጋዜጠኛ እንዳነበበችው ከ1900 ዎቹ መጀመሪያ ጀምሮ አሜሪካኖችን ለሚያደንቅ አሜሪካኖችን ጠጋጠጋ ላለው እንደ አሜሪካኖች ዲሞክራሲን ለማስፈን ለታገለው ኢራናዊ የአዲሱትን ልዕለ ሀያል ሀገር ክህደትን ለተከታው ትውልድ ሁሉ የማይተርክበት ምክንያት በእርግጥ ሊኖር አይችልም። የመካከለኛው ምስራቅ የፖለቲካ ተንታኝ ሮቢን ራይት እንደሚሉት፣ 1979ኙ እስላማዊ አብዮት አሜሪካንን የሚጠላ ስርዓት ምስረታውና ውጤቱ ሁሉ የ1953ቱ የዩናይትድ ስቴትስ ክህደት መዘዝ ነው። ስለዚህ ጉዳይ በተለያዩ ሶስት መጽሐፍቶች አንበቤ ያለው ይህ በእርግጥ አዲስ አይደለም። ይሁንና ዩናይትድ ስቴትስ መረጃዎቹን በዝርዝርና በግልጽ መስጠቷ መፈንቅለ መንግስቱ ምን ያህል አስፈላጊ እንደነበረ ማረጋገጡ ነው አዲሱ ነገር። እርምጃው ከ25 ዓመት በኋላ ያመጣውን መዘዝ ሲአይኤ አለመገመቱን ያረጋግጣል። የዋሽንግተን መሪዎች የ1953ቱ እርምጃቸው ከ25 ዓመት በኋላ የሚያመጣውን መዘዝ ሊያስቡ ቀርቶ በዚያው በ1979 ቴህራን ላይ አብዮት ሲንተከተክ ከስልጣን የተባረሩትን ንጉሥ ወደ ዩናይትድ ስቴትስ ጋብዘው ነበረ። ግብዣውን ከንቀት የቆጠረው ኢራናዊ 52 የአሜሪካ ዲፕሎማትና ዜጎችን አገተ። የዩናይትድ ስቴትስ ባለስልጣናት ታጋቾችን በኃይልም በዲፕሎማሲም ለማስለቀቅ ከአንድ ዓመት በላይ ያደረጉት ጥረት ውድቀት እንጂ ያመጣላቸው ውጤት አልነበረም። ይሁንና አሜሪካኖች ከዚያው አካባቢ ሌላ ጅል ታዛዥ ተላላኪ አላጡም። የባግዳድ ገዢዎችን በቀጥታም በተዘዋዋሪም አባብለው መስከረም 1980 ኢራንን አስወረሩ። ከአዲስ ጦርነት የተማገዱት የቴህራን እስላማዊ አብዮተኞች ከ444 ቀናት በኋላ የአሜሪካ ታጋቾችን ለቀቁ። የኢራቅና የኢራን ጦርነት በጋመበት በ1987 ማብቂያ ደግሞ ዩናይትድ ስቴትስ ኢራንን የሚወጋ የባህር ኃይል ወደ መካከለኛው ምስራቅ አዘመተች። ልዕለ ኃያሊቱ ሀገር ከሁለተኛ የዓለም ጦርነት ወዲህ ከፍተኛ ቁጥር ያለው ባህር ኃይል ስታዘምት የ1987ቱ ማብቂያ የመጀመሪያው ነበረ። ሐምሌ 3 1988 የኢራን አየር መንገድ ንብረት የሆነው ኤ 300 አውሮፕላን 290 መንገደኞችንና አብራሪዎቹን አሳፍሮ ወደ ዱባይ ለመብረር ከባንዳር አውሮፕላን ማረፊያ ተነሳ። የበረራ ቁጥር 655 አብራሪ ከ20 ዓመት በላይ እንዳደረጉት ሁሉ አመሰግናለሁ፣ መልካም ቀን አሉ መሬት ላሉ ባልደረቦቻቸው። እኒያ ቃላት ያ ግዙፍ አውሮፕላን ካጨቃቸው 290 ሰዎች የመጨረሻዎቹ ቃላት ይሆናሉ ብሎ ያሰበ በእርግጥ አልነበረም። አውሮፕላኑ አፍንጫውን ወደ ዱባይ እንደደገነ የአሜሪካ ጦር ከባህር ያወነጨፈው ሚሳይል ቀልቦ ጣለው። ሁለት መቶ ዘጠናውም አለቁ። አብዛኞቹም የኢራን ዜጎች ናቸው። ስልሳዎቹ ደግሞ ሕጻናትና ልጆች። በ ሰላሳ ሁለተኛ ዓመቱ ዘንድሮ አሜሪካኖች የገደሏቸውን የጦር አዛዦች ደም ለመበቀል የኢራን ጦር ካወነጨፈው ሚሳይል አንዱም የዩክሬንን የመንገደኞች አውሮፕላን አየር ላይ መጥቶ ጣለው። 176 መንገደኞችና የአውሮፕላኑ ሰራተኞች አለቁም። ታሪክ ራሱን ደገመን በሊሆን ብቻ የዋሽንግተን መሪዎች በ1988 የኢራንን የመንገደኞች አውሮፕላን መተው 290 ሰዎችን ለፈጁት የባህር ጦር አዛዦች የጀግና ሜዳሊያ ሲሸልሙ፣ የኢራን ጄኔራሎች ዘንድሮ ለጥፋታቸው ቅጣት ለመቀበል ዝግጁ መሆናቸውን አረጋግጠዋል። ከአሜሪካ ጋር እየተዋጋን ነበር፣ አሁንም ጦርነት ላይ ነን። የዚች ሀገር ወታደሮች ነን። ለዚች ሀገር ለመሰዋት ዝግጁ ነን። በፈጣሪ እምላለሁ እዚያ አውሮፕላን ውስጥ ሁኜ አብሬ የተከስክሼ ብቃጠል እመርጥ ነበር። የኢራን ጦር አዛዥ ጄኔራል ሆሴን ሳላሚ ከ1953 ጀምሮ ስር የሰደደው በ1979 የመንግስታት ጠብ የሆነው የዩናይትድ ስቴትስና የኢራን ፍጥጫ ከሊባኖስ እስከ የመን ከኢራቅ እስከ ሶሪያ ከኩርዶች እስከ ፍልስጤም ብዙ ሺህ ሰላማዊ ሰዎችን ፈጅቷል። ለአውሮፕላን መንገደኞችም ተርፏል። የአሜሪካ መሪዎችን የኢራን ኮንትራ ከሚባለው ቅሌት ዶሏል። ሁለቱ ሀገራት ከሌሎች ሀያላን ጋር በመሆን በ2015 ኢራን የኒኩሌር ቦምብ እንዳትሰራ የሚያግደውን ስምምነት ሲፈራረሙ የዘመናት ጠብ ቁርቁስ ተዘዋዋሪው ጦርነት፣ ሽኩቻ የመወገዱ ተስፋ መስሎ ነበረ። ነጋዴው ፖለቲከኛ ዶናልድ ትራምፕ በ2017 ዋይት ሀውስን ሲቆጣጠሩ ግን ከ2012 ጀምሮ የተለፋበትን መገለባበጣቸው እንጂ ቀቢጸ ተስፋው የትህራን ዋሽንግተኖች ፉከራ ቀረርቶ፣ መታኮስ መገዳደሉ አሁንም እንደቀጠለ ነው። የኢራን ዴሞክራሲያዊ ስርዓት በጅምር ከተቀጨ ከ1953 ወዲህ አሜሪካኖች ቪየትናምን፣ ግሪናዳን፣ ፓናማን፣ ኒካራጓን፣ ሊቢያን ሌሎችንም ወረዋል ወይም ደብድበዋል። አሜሪካና ተባባሪዎቿ ሰርቢያን፣ ኢራቅን፣ አፍጋኒስታንን፣ ሶሪያን፣ የመንን አፍርሰዋል። ተረኟ ኢራን ትሆን ይሆን? ነጋሽ መሐመድ ነኝ። Shut up, Samantha.